ትኩረት በአፍሪካ ሶማሊያ ውስጥ ድርቅ ያስከተለው የምግብ እጥረት የበርካቶችን ህይወት አደጋ ላይ ጥሏል። በዋና ከተማ መቃድሾ በሚገኘው ባንዳሪ ሆስፒታል ውስጥ የጽኑ ህሙማን ክፍል የታማሚዎችን ህይወት ለማሰንበት የተተከሉት የኦክሲጅን ማሽኖች ንዝረት፣ እንዲሁም የአስታማሚዎች ሹክሹክታ ይሰማል። የፀሐይ ብርሃንን ለመከላከል መስኮቶች ተጋርደዋል። በከፋ የምግብ እጥረት የተጎዱ ልጆች የሚላኩት ወደዚህ ሆስፒታል ነው። ብዙዎቹ ህፃናት ወደዚህ እየመጡ ሳለ መንገድ ላይ እንደሚሞቱ ዶክተሮች ይናገራሉ። በህይወት ለመትረፍ የምትታገለው የአራት ዓመቷ አሚና አብዲ አቅሏን በመሳቷ ራሷን አታውቅም። የህፃናት ሐኪም የሆኑት ዶክተር አዌስ ኦሎው ሐሰን የሆስፒታሉ የህፃናት ክፍል ኃላፊ ናቸው። አሚና አብዲ ናው። አሚና አብዱ ሰባት ኪሎ ነች። በጤናዋ ቢሆን 16 ኪሎ መመዘን ነበረባት ሊኖራት ከሚገባው ኪሎ ሀምሳ በመቶ ሆናታለች። እነዚህ በድርቅ የተጎዱ ሰዎች ናቸው። በከፋ የምግብ እጥረት ምክንያት ለህይወት አስጊ በሆነ ሁኔታ ላይ ሆና ነው ወደዚህ የመጣችው ራሷ አንስታለች። ያሚና እናትና አክስት ካለፈው ዓመት ጥር ወር አንስቶ ሶስት ልጆቻቸውን በሞት ተነጥቀዋል። የተባበሩ መንግስታት ድርጅት እንደሚለው ሶማሊያ ውስጥ በየቀኑ በየደቂቃው በአማካኝ በምግብ እጥረት የተጎዳ አንድ ልጅ ሐኪም ቤት ይገባል። ሶማሊያ በ40 ዓመታት ውስጥ ያልታየ ድርቅ ከፍተኛ ጉዳት እያደረሰባት ነው። ለአምስት ተከታታይ ጊዜ የዝናብ ወቅቱ ይስተጓጎላል የሚል ፍርሃትም አሁንም አለ። ከ7 ሚሊዮን በላይ ህዝብ የምግብ እርዳታ ፈላጊ ነው። ያሚና ቤተሰቦች አርብቶ አደሮች ነበሩ። እርሻዎችና ከብቶች ነበሩ። ሆኖም በድርቁ ምክንያት ሁሉን አጣን። ለሶስት ዓመታት በድርቅ ውስጥ ነን። ድርቁ ሲገፋ አካባቢያችን ትተን ወደ ከተማ መጣል የሚሉት የአሚና አክስት አርዳ መሐመድ ኡስማን ናቸው። ድርቁ ብቻም አይደለም የሶማሊያ አርብቶ አደሮችን ለችግር የዳረገው። አሚና በተኛችበት ሐኪም ቤት ሌላ አንድ አባትም የሁለት ወር ጨቅላ ልጁን ሩቅዮን ይዞ ተቀምጧል። ስሙ እንዳይጠቀስ የጠየቀው ይህ አባት ማዕከላዊ ዱልዱግ ግዛት ውስጥ በግብርና ኑሮውን ይገፋ ነበር። ሆኖም የአሸባብ ታጣቂዎች መሬቱን ስለነጠቁት ለመሰደድ ተገደደ። ሰዎች በጣም ያስቸግራሉ። ከብቶቻችንን ወስደው ሲያበቁ ከእነርሱ ጋር እንድንሰለፍ ይጠይቁናል። እንዲህ ያለ ችግርን ተጋፍጠናል። ከእነርሱ ጎን ሆነን እንድንዋጋም ይነግሩናል። በሌላ በኩል ከብቶቻችን አልቀዋል። ይህም ሌላው ችግር ነው። ከአልቃይዳ ትስስር እንዳለው የሚነገርለት ይህ ቡድን በሶማሊያ ገጠር ሰፋ ያለ ስፍራን ተቆጣጥሯል። የሩቅዮ አባት እንደተናገሩት አካባቢያቸው ለ13 ዓመታት በዚህ ቡድን ስር ነው። ከዘመዶቻቸው እንደተረዱትም ድርቁ እየከፋ ሲሄድም ችግሮች እየተባባሱ ሰዎችም ለረሃብና ለውሃ እጥረት ተጋልጠዋል። እንዲህ ባለ ስፍራ ደግሞ እርዳታ እንደሌለ፣ መንግስትም ወደዛ እንደማይሄድ፣ ታጣቂው ቡድንም ማንንም እንደማይረዳም ተናግረዋል። ቤ በሚባለው ግዛትም በድርቅና ግጭት ምክንያት አንድ ነጥብ ስድስት ሚሊየን ሶማሊያውያን በቅርቡ ከቤት ንብረታቸው ተፈናቅለው አቅራቢያቸው ወደሚገኘው ባይደዋ ተሰደዋል። የባይደዋ ከተማ ከንቲባ አብዱላሂ አሊ ዋቲን እንደሚሉት ለመጠለያነት የተዘጋጀው ስፍራ እስከ መጪዎቹ ሁለት ወራት ድረስ አንድ ሚሊየን ህዝብ ሊያስጠጋ ይችላል። ሃዎ አይዛክ ሞዓሊም ከአምስት ልጆቻቸው ጋር በዚህ ስፍራ በድንኳን ውስጥ ተጠልለዋል። የ50 ዓመቷ ወይዘሮ ቤታቸውን ጥለው ለመሰደድ የተገደዱት ግመሎቻቸው በውሃ ጥም በማለቃቸው ነው። በረሃብ ምክንያት ወደዚህ መጠለያ ከመጣን ቆየ። ሆኖም እስካሁን ምንም ያገኘነው እርዳታ የለም። አልፎ አልፎ ነው ምግብ ወይም ውሃ የሚሰጠን። በዚህም በእውነቱ እየታገለ ነው። ከጥቂት ሳምንታት በኋላ ሐሰን አይዛክ የተባለው ልጃቸው በትክትክ ተያዘ። ወደ ላይ ወደ ታች ይለው ጀመር። በመጠለያው ስፍራ የተሰጠው ኪኒንም አልረዳውም። እናማረፈ የሞተው በድርቁ ምክንያት ነው። ከተቀበረ አሁን 15 ቀን ሆነው። ስምንት ዓመቱ ነበር። እኚህ እናት ለሞተው ልጃቸው ብዙ የሚያዝኑበት ፋታ አላገኙም። ሌሎቹን ልጆቻቸውን ሞት እንዳይነጥቃቸው አይናቸውን በእነሱ ላይ አድርገው ለማትረፍ ይጥራሉ። የተባበሩ መንግስታት የሕፃናት መርጃ ዩኒሴፍ ካለፈው ዓመት የጥር ወር አንስቶ እስካሁን ሶማሊያ ውስጥ 964 ልጆች ህይወት መቀጠፉን አመልክቷል። በከፋ የምግብ እጥረት የተጎዱ ግማሽ ሚሊዮን ህጻናት አሉ። እነዚህ ተገቢውን እርዳታ በሰዓቱ ማያገኙ ከሆነ በቀላሉ ይሞታሉ ይላሉ በሶማሊያ የዩኒሴፍ ተጠሪ ዋፋ ሰኢድ። የተባበሩ መንግስታት ድርጅት ሶማሊያ ውስጥ ሰብአዊ እልቂት እንዳይደርስ ለእርዳታ ያስፈልገኛል ሲል ከጠየቀው አንድ ቢሊየን ዶላር ያገኘው ግማሹን ብቻ መሆኑንም አመልክተዋል። ምንም እንኳን አንዳንድ የረዴት ሰራተኞች የረሃብ ይዞታው መክፋቱን ቢናገሩም የሶማሊያ መንግስት ግን ሀገሪቱ አስከፊ ረሃብ ውስጥ መሆኗን ገና አላወጀም። እንዲህ ያለው መግለጫ ወደ ሀገሪቱ እርዳታ እንዲጎርፍ በማድረግ የሰዎችን ህይወት ሊያተርፍ እንደሚችል የሚናገሩ መንግስታዊ ያልሆኑ ድርጅቶች አሉ። በጎርጎሮሳዊው ሁለት ሺ አስራ አንድ ዓ ም ሁለት መቶ ስልሳ ሺህ ህዝብ በረሃብ ምክንያት ሶማሊያ ውስጥ ያለቀው የከፋ ረሃብ መከሰቱ በይፋ ከመነገሩ በፊት መሆኑንም ያስታውሳሉ። ሆኖም ግን የሀገሪቱ ፕሬዚደንት ሐሰን ሼክ መሐሙድ በቅርቡ ምንም እንኳን እርዳታ ወደ ሶማሊያ በገፍ ቢመጣም ለተቸገሩት እንዳይደርስ አሸባብ ያደናቅፋል ሲሉ መናገራቸው ተሰምቷል። በተጠቀሰው ዓመትም አብዛኛው የባይዶዋ አካባቢ በአሸባብ ቁጥጥር ስር ነበር። አሁንም ተመሳሳይ እልቂት እንዳይከሰት የመንግስታቱ ድርጅት ተቋማት የሚችሉትን ለማድረግ ጥረታቸውን ማጠናከራቸውን የዩኒሴፍ ተጠሪዋ ተናግረዋል። ግን በቂ አይደለም ባይ ናቸው። ባለፉት ተከታታይ ሳምንታት ሱዳን ውስጥ ዜጎች ለተቃውሞ አደባባይ በመውጣት ድምጻቸውን እያሰሙ ነው። በአንድ ወገን ስልጣኑን የተቆጣጠረው ወታደራዊ ኃይል ቦታውን ለሲቪል አስተዳደር ለቆ ወደ ምሽጉ ይመለስ የሚሉ እንዳሉ ሁሉ፣ በሌላው ወገን የተሰለፉ በሺዎች የሚቆጠሩ የተቃውሞ ሰልፈኞች ደግሞ ከያዟቸው መፈክሮች ውስጥ ፎልከር ይውጡ፣ የውጭ ጣልቃ ገብነት አንፈልግም የሚሉት ይገኙበታል። ጀርመናዊው ዲፕሎማት ፎልከር ፐርትስ የተባበሩ መንግስታት ድርጅት በሱዳን የተቀናጀ የሽግግር ሂደት በሚል ያሰማራው ተልኮ መሪ ናቸው። ተልኮ በጎርጎሮሳዊ ሁለት ሺህ ሀያ ዓመተ ምህረት በመንግስታቱ ድርጅት ውሳኔ ሱዳን የምታካሄደውን ዴሞክራሲያዊ ሽግግር እንዲረዳ የተዋቀረ ነው። የተልኮ መሪ የሆኑት ጀርመናዊው አምባሳደር ሱዳን ውስጥ ከፖለቲካ ፓርቲዎችና ከወታደራዊው ኃይል እንዲሁም ከሌሎች ቡድኖች ጋር በመሆን ፖለቲካዊ መፍትሄ ለማምጣት በሚያደርጉት ጥረት የችግሩ አካል ተደርገው መታየታቸው እንደማይቀር ያውቁታል። ምንም እንኳን ሕዝብ አደባባይ ወጥቶ ሀሳቡን በነጻነት መግለጹ የሚበረታታ ነው ቢሉም ትኩረታቸው መሰረታዊ ጉዳይ መሆኑ ቀርቶ ግለሰብ ላይ መሆኑ እንዳሳዘናቸው ለዶች ቨለ ተናግረዋል። እርግጥ ነው ሀሳብን ለመግለጽ አደባባይ መውጣቱ ምንም ችግር የለውም። እኛም በተባበሩት መንግሥታት ድርጅት ውስጥ ለዚህ እና ለሰላማዊ ስብሰባዎች እና ሰልፎች መብት ነው ይቆም ነው ይህ ጥሩ ነው። እንደ ትልቅ ጉዳዩም አልወሰድነውም። ግን ነገሮች ከግለሰብ ጋር መገናኘታቸው እኔን አላስደሰተኝም። እውነታው ግን በፖለቲካ ውስጥ መፍትሄ እንዲገኝ የማይፈልጉ ሰዎች መኖራቸው ነው። እሳቸው እንደሚሉት ባለፉት ጥቂት ሳምንታት ወደ 2500 የሚሆኑ ሰዎች በሱዳን ዋና ከተማ ካርቱም ውስጥ ከሚገኘው የተባበሩት መንግስታት ድርጅት ጽሕፈት ቤት ደጃፍ የተቃውሞው ሰልፍ አድርገዋል። በዚህ ሳምንት መጨረሻም ተመሳሳይ ሰልፍ ይኖራል ብለው ይጠብቃሉ። በጎርጎሮሳዊ 2019 ዓ ም የሱዳን የረዥም ዓመታት አምባገነን መሪ ኦማር አልበሽር ከስልጣን ሲወገዱ ሲቪሉንና ጦር ኃይሉን ያካተተ የሽግግር መንግስት ተመስርቶ ነበር። በወቅቱ ሱዳን ወደ ሲቪል አስተዳደር ልትሸጋገር ነው በሚል ተስፋ ተጥሎበት፣ ምርጫም በመጪው ጎርጎሮሳዊ ዓመት 2023 ለማካሄድ ታቅዶ ነበር። ሆኖም ባለፈው ዓመት ጥቅምት ወር ላይ የሽግግር መንግስቱን መንበር የገለበጠው ወታደራዊ ኃይል ዳግም ስልጣኑን ያዘ። በዚህ መዘዝ በአሁኑ ወቅት ጠቅላይ ሚኒስትር ወይም ካቢኔ የሌላት ሱዳን የውጭ መዋዕለ ንዋይ ፍሰት፣ የዕዳ ቅነሳም ሆነ የልማት እርዳታው በመቆሙ ኢኮኖሚዋ ከባድ ችግር ላይ ወድቋል። የጦር ኃይሉ ስልጣን ከያዘ ወዲህ በሀገሪቱ ዴሞክራሲ እንዲሰፍን የሚታገሉ ሲቪል ቡድኖች በአደባባይ የሚያደርጉት ተቃውሞ ቀጥሏል። እንዲያም ሆኖ ወታደራዊ ኃይል ሆነ ዴሞክራሲያዊ ስርዓት ሱዳን ውስጥ እንዲኖር የሚታገሉ ቡድኖች የተባበሩ መንግስታት ድርጅት በሱዳን የተቀናጀ የሽግግር ሂደት በሚል ያሰማራውን ተልእኮ አልተቃወሙም ነው የሚሉት የተልእኮ መሪ ጀርመናዊው ዲፕሎማት። አብዛኞቹ የውጭ ጣልቃ ገብነት ያሉትን የተቃወሙት ሱዳናውያን አንድም በጽንፈኛ ሙስሊምነት የተለዩ አንድም ዳግም ወደ ስልጣን ለመምጣት ያለሙ የቀድሞ የሀገሪቱ መሪ አልበሽር ደጋፊዎች መሆናቸውን የተለያዩ ዘገባዎች ያመለክታሉ። ከሳምንት በፊት የሱዳን ዋነኛ የሲቪል ጥምረት የለውጥና የነፃነት ኃይሎች በእንግሊዝኛ ምህፃሩ ኤፍኤፍሲ ወደ ዲሞክራሲያዊ ሽግግር ለመመለስ ከጦር ኃይሉ ጋር አዲስ ስምምነት ለመፈራረም ማቀዱን ይፋ እንዳደረገ ሮይተርስ ዘግቧል። አምባሳደር ፐርተዝም አሁን የተሻለ ነገር እየታየ ነው ይላሉ። አሁን ያለውን ሁኔታ የዛሬ ዓመት ከነበረው ጋር ስናነጻጽረው ነገሮች አሁን ተሻሽለዋል። ለአንድ ዓመት ያህል ሁሉም ባለበት ደርቆና፣ አንደኛው ሌላኛውን ቡድን ይገፋ ነበር። አሁን የሆነ ነገር እየሆነ ነው። እናም ነገሮችን ወደ ማቻቻል እየተደረሰ ነው። ምንም እንኳን በዚህ ጊዜ ከሆነ ስምምነት ላይ መድረስ ቢቻልም ሱዳን ከአንደኛው የፖለቲካ አጣብቅኝ ወደ ሌላኛው እየገባች መሆኑን ነው መቀመጫውን ካርቱም ያደረገው የፖለቲካ ተንታኞች ቡድን አማካሪ አማካሪና የሱዳን ዴሞክራሲያዊ ሽግግር ጉዳይ ምሁር ኮሎድ ካሂር የሚናገሩት። አሁን በጉዳዩ ላይ አዲስ አይነት አጣብቂኝ እየታየ ነው። በአንዱ ወገን የኤፍኤፍሲ እና የጀረናሎቹን ስምምነት የሚደግፉ ሰዎች አሉ። በሌላ በኩል ደግሞ ይሄ የጁባ የሰላም ውል ፈራሚዎች የሚባሉት እንደ ጅብሪል እና ቲጃኒ እንዲሁም ከምስራቅ ሱዳን የሆኑት ሰዎች ይህንን ስምምነት አልፈረሙም። እዚህ ላይ ነው አዲሱ አጣብቂኝ። ይህ ደግሞ የአጣብቂኙን ባህሪ ሁሉንም ይለውጠዋል። ምን ማለት ነው? ስምምነቱ በራሱ አስተማማኝ ነው ማለት አንችልም። በነገራችን ላይ ከሰኔ ወር ጀምሮ የዩናይትድ ስቴትም አቋም ነው። ለዚህም ነው አጣብጥሞ ባህሪ ተለውጧል ማለት የምንችለው። ካሂርም ሆኑ ጀርመናዊ አምባሳደር ሱዳን ውስጥ አሁን የፖለቲካ ተዋናዮቹ የተስማሙበትን ሀሳብ የሚንድ ነገር እንዳለ ያስባሉ። ይህም ለምሳሌ በሽግግር መንግስት ወቅት ማን የጠቅላይ ሚኒስትርነቱን ቦታ የያዝና የጦር ኃይሉን ማሻሻያው እቅድ እንዴት ይሁን የሚሉት ጥያቄዎችን ያጠቃልላል ባይ ናቸው። አሁን ባለው እቅድ የሚመሰረተው የሽግግር መንግስት የሁለት ዓመት ዕድሜ እንዲኖረው ነው የታሰበው። ካሂር ግን የታሰበውን ሁሉ ለማሳካት ጊዜው አጭር ሊሆን እንደሚችል ይገምታሉ። በዚያም ላይ የሱዳንን ጦር ኃይል መሪዎች ሚና በቀላሉ ማየት እንደማይገባም የሚናገሩ ጥቂት አይደሉም። የጦር ኃይሉ ቀደም ሲል ሱዳን ውስጥ ዴሞክራሲያዊ አስተዳደር እንዲመጣ እንደሚሻ ሲገልጽ ቢቆይም፣ ዋላ ደር ብሎ ሲቪሎች የተካተቱበትን የሽግግር መንግስት በኃይል ከስልጣን ማስወገዱ ይታወሳል። የሱዳን ፖለቲካ ተለዋዋጭ መሆኑን የሚናገሩት ካሂር በበኩላቸው ባለስልጣናት ህዝብ እያማከሩ ለመስራት ካልሞከሩ የሚደረገው ውልም ሆነ ማንኛውም ፖለቲካዊ ሂደት የትም አይደርስም ባይ ናቸው። አድማጮች በሶማሊያና ሱዳን ወቅታዊ ጉዳዮች ላይ ያተኮረው የዕለቱ ትኩረት በአፍሪቃ ጥንቅር አበቃ። ሸዋዬ ለገሰ ነኝ። መልካም የሳምንት መጨረሻ። ጤና ይስጥልኝ።